የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወሰነ። የአቃቢ ሕግ ምስክሮች በምን ጉዳይና በማን እንደሚመሰክሩም ለተከሳሽ ጠበቆች አቃቢ ሕግ ለይቶ እንዲሰጥ ታዟል። መለስካቸው አምሃ ዝርዝሩን ይዟል። አቃቢ ሕግ ስልጣንን አላግባብ በመጠቀም በከባድ የሙስና ወንጀል ክስ ከመሰረተባቸው ሀያ ስድስት የብሔራዊ መረጃና ደህንነት አገልግሎት የሥራ ኃላፊዎችና ሠራተኞች መካከል በጋዜጣ ጥሪ ተደርጎላቸው ያልቀረቡ አራት ተከሳሾች ጉዳይ በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ወሰነ። ፍርድ ቤቱ ይህን ውሳኔ የሰጠው በሚኒስትር ማዕረግ የአገልግሎቱ የቀድሞ ዋና ዳይሬክተር በአቶ ጌታቸው አሰፋ፣ አቶ አጽባሃ ግደይ፣ አቶ አሰፋ በላይና አቶ ሸሻይልኡል ላይ ነው። ቀደም ሲል በነበረው ቀጠሮ በታዘዘው መሠረት ተከሳሾቹ የጋዜጣ ጥሪ ተደርጎላቸው ዛሬም እንዳልቀረቡ አቃቤ ሕግ ማስረጃውን ጋዜጣ ለፍርድ ቤቱ አስረክቧል። አቃቤ ሕግ ለተወሰኑ ምስክሮቹ ጥበቃ እንዲደረግላቸው ያቀረበውን ጥያቄ በተመለከተ ፍርድ ቤቱ በሰጠው ትእዛዝ ያከናወነውን እንዲያስረዳም ተጠይቋል። አቃቤ ሕግ በበኩሉ በተሰጠው ትእዛዝ መሠረት ጥያቄውን አሻሽሎ ማቅረብ እንዳልቻለና ይህን የሚያጸድቀው ጠቅላይ አቃቤ ሕግ እንደሆነ ገልጿል። ፍርድ ቤቱ ግን ትእዛዙ የተሰጠው አቃቢ ህግ ጥያቄውን ለዳኞች በጽህፈት ቤት በኩል እንዲያቀርብ መሆኑን አስታውሶ ጥያቄው ወደፊት እንደሚታይ ገልጿል። ተከሳሾች በበኩላቸው አቃቢ ህግ የቆጠራቸው ምስክሮች ከአንድ መቶ ስልሳ ያላነሰ ቁጥር ያላቸው በመሆኑ የትኛው ምስክር በምን ጉዳይ እንደሚመሰክር ለይቶ እንዲሰጠን ይታዘዝልን ሲሉ የተከሳሽ ጠበቆች ለፍርድ ቤቱ አመልክተዋል። ፍርድ ቤቱም የተከሳሾች ጠበቆች በጠየቁት መሠረት ከሐምሌ 18 በፊት አቃቤ ሕግ ለይቶ እንዲሰጣቸው አዟል። አቃቤ ሕግ ጉዳይን ያስረዱልኛል ብሎ የቆጠራቸውን ምስክሮች ለሐምሌ 18፣ 23፣ 24፣ 25 እንዲሁም ለነሐሴ 7ና 8 2011 ዓ ም እንዲያቀርብ ቀጠሮ ይዘዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ God is Ababa.